የኮሮና ቫይረስ ተጋልጠው ወለጋ ዩኒቨርሲቲ ሪፈራል ሆስፒታል ውስጥ ሕክምና ላይ ከነበሩ የኮቪድ-19 ሕሙማን መካከል 88ቱ ድነው መውጣታቸውን ሆስፒታሉ አስታውቋል። በተመሳሳይ ሁኔታ በጉደር የመጀመሪያ ሆስፒታል ውስጥ ከነበሩ 38 የኮሮና ቫይረስ ተጋላጮች ውስጥ አስራ ሦስቱ እንደተሻላቸው የአምቦ ዩኒቨርሲቲ ሪፈራል ሆስፒታል ገልጿል። በኮሮና ቫይረስ ተይዘው ከነበሩ እና አገግመው ከወጡት መካከል በህብረተሰብ ውስጥ ይታያል የሚሉት መዘናጋት ካልተወገደ ወረርሽኙ ብዙ ዋጋ ሊያስከፍል ይችላል ብለዋል። ናኮር መልካ ተጨማሪውን ዘገባ ያስደምጠናል። የኮሮና ቫይረስ ወረርሽኝ በከፍተኛ ሁኔታ እየተዛመተ መምጣቱን የኢትዮጵያ ጤና ሚኒስቴር እያስታወቀ ይገኛል። በኢትዮጵያ እስካሁን ከአስራ ዘጠኝ ሺህ ሁለት መቶ ሰማኒያ ሰዎች በላይ በቫይረሱ ተይዘዋል። እስካሁን በኮቪድ-19 ሕይወታቸውን ያጡት ሰዎች ቁጥር ደግሞ የዛሬውን የኢትዮጵያ ጤና ሚኒስቴር እለታዊ ሪፖርት ጨምሮ ዛሬ ሕይወታቸው ያለፈው 26 ሰዎችን ጨምሮ ወረርሽኙ በኢትዮጵያ ከተገኘ ጀምሮ ሶስት መቶ ሰላሳ ስድስት ሰዎች ሕይወታቸው አልፏል። በዛሬው የኢትዮጵያ ኮሮና ቫይረስ ሁኔታ መግለጫ ብቻ 330 ሰዎች ዛሬ የተሻላቸው ሲሆን በጽኑ የታመሙ ሰዎች ቁጥር ደግሞ 145 ደርሷል። ከተደረገው የ6907 የናሙና ምርመራ መካከል በዛሬው እለት በበሽታው መያዛቸው የተገለጸ ሰዎች ቁጥር 583 ነው። ኮሮና ቫይረስ በኢትዮጵያ ከተገኘ በአንድ ቀን ከፍተኛ የሆነው የሞት ቁጥርም ትናንትና 28 ሆኖ ተመዝግቧል። የወለጋ ዩኒቨርሲቲ ሪፈራል ሆስፒታል የኮሮና ቫይረስ ህክምና ክፍል አስተባባሪ ዶክተር ድሪባ ገመዳ እንደሚሉት ከሆነ የዛሬውን ዕለታዊ የምርመራ ውጤት ሳይጨምር በሆስፒታላቸው ውስጥ ህክምናውን ለመከታተል ከገቡ ሰማኒያ ስምንት ህሙማን መካከል ሰባቱ ተሽሏቸው ወጥተዋል። ኮሮና ቫይረስ እየተዛመተ ያለበትን ፍጥነት አስመልክቶ ተከታዩን ብለዋል ዶክተር ድሪባ። በነቀምቴ የወለጋ ዩኒቨርሲቲ ሪፈራል ሆስፒታል የመጀመሪያው የኮቪድ በሽተኛ ሆስፒታላችን የገባው ሰኔ አንድ ነበር። ሁለተኛው በወረርሽኝ የተጠቃ ሰው ደግሞ የተገኘው በሰኔ ሀያ ዘጠኝ ከአንድ ወር ቆይታ በኋላ ማለት ነው። ሶስተኛው ተጠቂ ከሁለት ሳምንታት በኋላ በሐምሌ አስራ አራት ነበር የተቀሩት ሰማንያ አምስት በኮሮና ቫይረስ የተያዙ ሰዎች ደግሞ የተገኙት በአንድ ሳምንት ጊዜ ውስጥ ነው። ይህም የሚያሳየው ኮሮና ቫይረስ በህብረተሰቡ መካከል በከፍተኛ ሁኔታ መሰራጨቱን ነው። የአምቦ ዩኒቨርሲቲ ሪፈራት ሆስፒታል ሕክምና ክፍል ኃላፊ ዶክተር ጎንፋ ሞቲ የኮሮና ቫይረስ በአምቦና አካባቢው እየተዛመተ መምጣቱን ተናግረዋል። በተለይ የአርቲስት አጫሉ ሁንዴሳ ግድያን ተከትሎ ሲደረጉ የነበሩ የተቃውሞ ሰልፎች ለቫይረሱ ስርጭት ትልቅ ሚና ተጫውተዋል ብለዋል። የዛሬውን ዕለታዊ የምርመራ ውጤት ሳይጨምር በሆስፒታላቸው በምርመራ ስለተገኘው የኮሮና ቫይረስ ተጠቂዎችን ቁጥር እና አሁን ህክምናው በሚሰጥበት በጉደብ የመጀመሪያ ሆስፒታል ስላሉትም ሁኔታዎች አክለው አብራርተዋል። ዶክተር ጎንፋ ዞናችን ውስጥ እስካሁን ባለው ተጨባጭ ቁጥር ይህንን አይል ነው ማለትም ባይቻልም አርቲስት አጫሉ ሞት ተከትሎ ብዙ ሰዎች መደረግ ያለባቸው ነገሮች ቅድማ መከላከል ያለባቸው ነገሮች ሳያደርጉ በመቆየቱ በዞናችን አሁን በብዛት እየተገኘ ይገኛል እና ከዚህም ጋራም ተያይዞ በሆስፒታላችንም በጤና ባለሙያም በታካሚ ላይም ወደ ሀያ የሚጠጉት ላይ በሽታ ተገኝቷል እና ወደ ጉደር አጠቃላይ ሆስፒታል ተወስዶ ሕክምናም ሲደረግላቸው ቆይቶ ወደ አስራ ሶስት የሚጠጉት ከሆስፒታላችን የተገኙት አሁን አገግሞ ማውጣት ችሏል። በአሁኑ ጊዜ በጉደር ሆስፒታል ውስጥ በህክምና ላይ የሚገኙት ወደ ሀያ አምስት የሚሆኑ ታካሚዎች ናቸው። ሐኪሞቹ የኮሮና ቫይረስ በሁለቱም አካባቢዎች በከፍተኛ ሁኔታ እንዲዛመጥ በምክንያትነት የጠቀሱት ደግሞ የህብረተሰቡ መዘናጋትን ነው። ይሄኛው ያመጣው ሲያረጉት የቆዩት እጅ መታጠብ፣ ርቀቱን ጠብቆ ማየት እንዲሁም ደግሞ የአፍና አፍንጫ መሸፈኛ ሳያረጉ መሄዳቸው ነው እና ይሄኛው ትንሽ ወደፊትም እንደዚሁ የሚቀጥል ከሆነ ትልቅ ጉዳት የሚያደርስ መሆኑን ነው። ኮቪድ አስራ ዘጠኝ በኢትዮጵያ መገኘቱ በተነገረ ጊዜ ከፍተኛ ጥንቃቄ እንደ ነቀምቴ ከተማም ሲደረግ ነበር። የታክሲና ሰዎች እንቅስቃሴ ቆሞ ነበር። እንቅስቃሴው ሲጀመርም ጥንቃቄ በተሞላበት ሁኔታ ነበር። አሁን ግን ቅድመ ጥንቃቄው ሁሉ ቀርቶ ሁሉም እንቅስቃሴዎች ወደ ቦታቸው ተመልሰዋል። የማህበረሰቡ አኗኗር ላይ ምንም የተቀየረ ነገር የለም። ከፍተኛ መዘናጋትም ይስተዋላል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ በሁለቱ ሆስፒታሎች በከፍተኛ ህሙማን ክትትል ክፍል ውስጥ ያለም ሆነ ሕይወቱ ያለፈ የኮሮና ቫይረስ በሽተኛ የለም። የቫይረሱን ስርጭት ለመግታት ሊደረግ ይገባል ስለሚሉትም ቅድመ ሁኔታዎች እንዲህ ይገልጻሉ። ዶክተር ድሪባ ገመዳ እና ዶክተር ጎንፋሞቲ ልክ ከዚህ ቀደም ሲነገር እንደቆየ ሁሉ እጃችንን አዘውትረን በሳሙና መታጠብ፣ እጃችንን ሳንታጠብ ፊታችንን አለመንካት፣ አካላዊ ርቀታችንን መጠበቅ፣ ሰው የተሰበሰበበት ስፍራ አለመሄድ፣ ከቤታችን አለመውጣት፣ ከቤት መውጣትም ግዴታ የሚሆንበት ጊዜ ላይ የአፍና አፍንጫ መሸፈኛ መጠቀምና በጤና ባለሙያና ጤና ሚኒስቴር የሚሰጡ ምክሮችን ተግባራዊ ማድረግ ያስፈልጋል። ስለዚህ ሰው እንደ ከዚህ በፊቱ በመፍራት ሰዎችን መጉዳት የሚችል መሆኑን አውቆ ቱዲማ ጥንቃቄ ማድረግ ያስፈልጋል ማለት ነው። በተለያየ ቦታ የሚገኙት የመንግስት አካላት ሊሆኑ ይችላሉ። የሃይማኖት ተቋማት እዚህ አካባቢ ላይ ይሄ ግንዛቤ ማስጨበጫ ይሄ በሽታ መኖሩን የሚያሳውቁ ሰዎች እዚህ ላይ ቢሰሩ የተለየ ግንዛቤ ማስገኘት ይችላል ብዬ አስባለሁ። በጉደር የመጀመሪያ ሆስፒታል ውስጥ የሕክምና ክትትል ሲያደርጉ ቆይተው ከኮሮና ቫይረስ ድነው ከወጡ ሰዎች መካከል አንድ ግለሰብ አነጋግረን ነበር። እንኳን እግዚአብሔር በሰላም ወደ ቤቶ መለሰው ማለት እፈልጋለሁ። የት ነው የሚኖሩት በኮሮና ቫይረስ መያዙን እንዴት ነው ሊያውቁ የቻሉት ምርመራ ካረግን በኋላ ከአንድ ቀን በኋላ ፖዘቲቭ እንደሆነ የተነገረን። ከዛ ወደ ሰንተሮ ሄደን ሕክምና እንድንወስድ ነው የተነገረን። እንደዛ ነው ያወቅነው። በጊዜው ሲነገሩ ምን አይነት ስሜት የተሰማዎት? አሁ እኔ በዛን ካት ከሰማው በኋላ በጣም የሆነ የሆነ ድንጋጤ ስሜትን ተሰምቶኝ ነበር የፈለግነው ያው ከቤተሰብ ጋር ስለሚኖር ሰዎችም ሊያዙ ይችላሉ ብዬ በጣም ስለሰብካው በጣም ፊሊንግ ነበረኝ። በዚህ ሰት የሆነ ሲመጥ ሰምቶኛል። በተቻለ መጠን ያው ጥንቃቄ እንደምናደርግና ለቤተሰቦችም አንዳንድ ምክር ሰጥተዋቸው ከዛ በኋላ ወደ ሴንተሩ መሄድ ስላለብኝ ወደ ሄ አሁን እርሶ ባይመረመሩ የኮሮና ቫይረስ ተጠቂ ይሆናሉ ብለው አስበው ያውቃሉ? ማወቅ የሚከብድ ይመስለኛል። እኔ አሁን ምንም የተለማኝ ስሜት አልነበረኝም እና እንደ አጋጣሚ ባልመርመር ኑሮ አለ ለማለት ያስቸግራል። እና ይሄ ደግሞ ለብዙ ሰው መተላለፍ ስለሚችል ረሱ እና መመርመሩ ነው የሚሻል። እንዴት ነው ሕክምናው እንዴት ነበር? ብዙ እንክብካቤ ተደረጋገልን። ያው ሳፓሬት ነው ሆነል ተለይቴን ነው ያለ ነው እዛ ቦታ ተዘጋጅ ይባል እዚህ ፐርፐስ ተብሎ የተዘጋጀ ሆስፒታል ነው ያሉ ባለሙም ያው ኮሚቴ ሆኖ ያው ጥንቃቄ በማድረግ እኛንም እየጊዜ የሚደረገው ነገር ለእኛ እየተደረገልን ብዙ እንክብካቤ ሲደረግልን ነበረ እና ብዙ ምክሮችም ያው የሳይኮሎጂካልን እንዳንረበሽ አንዳንድ ምክሮች፣ ሌላው ሰው ደግሞ ኮንታክት እንዳናበዛ እርስ በእርሳችን ራሱ ተራርቀን እንድንቆይና ቶሎ ከማገገሚያ እንድንወጣ ብዙ ምክር ሲሰጡን ነበረ እና ጥሩ እንክብካቤ ነበረ። የሚያስተላልፉት መልእክት ካለ ብዙ ቦታ ይሄ ቫይረስ ቀለል አርጎ ማየት ስሜት አለ ይሄ ደግሞ ለክፉ ነገር ስለሚዳረግ ብዙ ሰው እየተዘናጋ ነው። ይህ ቫይረስ አንዳንድ ሰዎች በጣም አክብዶ የሚያዩትም አለ ገዳይ ነው ብሎ ተረትሮ አለ። ሌሎች ደግሞ ብዙም ይህ በሽታም ላይኖር ይችላል ምንም የታመሙ እራሱ ምንም ሳይሆኑ ነው ይወጡ ብሎ እየተዘናጋ ያለባል። እና እንደዚህ እንደዚህ ብሎ ከሚያስቡ ጥንቃቄ ያደርጉ እና በጤና ባለሙያ የሚሰጠው ምክር ተቀብሎ ሁሉም ነገር ተጠቅሞ ራሳቸውና ቤተሰባቸው እንዲሁም ሀገራቸውን ጥንቃቄ ያድርጉ። የኮሮና ቫይረስ ወረርሽኝን በተሳካ ሁኔታ ለመቆጣጠር የማህበረሰብ አቀፍ ንቅናቄና ምርመራ ዘመቻ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በይፋ አስጀምረዋል። በዚህ መርሃ ግብር በሁለት ሳምንት ውስጥ ሰፊ ምርመራ በማድረግ የወረርሽኙን ሁኔታ ይበልጥ በማወቅ ቀጣይ ሁኔታዎችን ለመወሰን የሚያስችል መሆኑን የኢትዮጵያ ጤና ሚኒስቴር አስታውቋል። የአሜሪካ ድምፅ ናኮር መልካ ካምቦ